ወደ ተከታዩ ዘገባ እናልፋለን። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ መታሰራቸውን የፓርቲው ሊቀመንበር አቶ ይልቃል ጌትነት አስታውቀዋል አቶ ይልቃል ጌትነትን ጽዮን ግርማ ማምሻው አነጋግራለች አቶ ይልቃል ጌትነት በጣም እናመሰግናለን የሰማያዊ ፓርቲ እስከ ቅርብ ጊዜ ድረስ የህዝብ ግንኙነት ኃላፊ የነበረ አቶ ዮናታን ተስፋዬ መታሰሩን ሰምተን ነበረ መቼ ነው በምን ሁኔታ ነው የታሰረው እንግዲህ ያው የሰሞኑ የጅምላ ስር ሰለባ ነው የሆነው እንግዲህ ዮናታንም ትናንት የፍትና ስራ ቦታው አካባቢ ማታ አስራ አንድ ሰዓት አካባቢ እንደያዙት ነው የሰማ ነው ዛሬ ጠዋት ለሌሎችም እንዳደረጉት እሱንም ይዘው መጥተው የወላጆችን ቤትም እንደፈተሹ አውቀናል እንዳልሹ ተይዟል ታስሯል አሁን ወደ ማታ አካባቢ እንደሰማ ነው ማዕከላዊ እስር ቤት እንደሚገኝ ተረድተናል በምን አረጋገጣችሁ ማዕከላዊ እስር ቤት እንደሚገኝ ጠዋት ያው ቤቱን ለመፈተሽ ይዘውት መጥተው ነበረ የወላጆችን ቤት ለመፈተሽ እና በኋላ ለቤተሰቦቹ ሲጠይቋቸው ማዕከላዊ ነው ያለው። ምግብ ማድረስ ትችላላችሁ፣ ለጊዜው ግን ምርመራ ላይ ስለሆነ መጠየቅ አትችሉም ብለዋል አቶ ይልቃል። አሁን አቶ ዮናታን ተስፋዬ ሲታሰሩ አምስተኛ የፓርቲያቸው አባል መሆናቸው ነው እና በምን ምክንያት ነው እስሩ ብለው ይገምታሉ? ምንም ጥያቄ የለውም ሲሆን ግልጽ ነው። አምስት የፓርቲያችን አባል እና አንድ ደግሞ ነጻ ጋዜጠኛ የሆነ የነገረ ኢትዮጵያ የፓርቲያችን ልሳን ዋና አዘጋጅ የሆነው ጌታቸው ሽፈራውን ጨምሮ አጠቃላይ እንግዲህ ሰማያዊ አካባቢ ንቁና ጎበዝ አክቲቪቲ ያላቸው ስድስት ሰዎች መታሰራቸው ነው እና እነዚህ ሰዎች በአጠቃላይ ስታያቸው በማህበራዊ ድረገጽም በምርጫው ጊዜ በነበረው አክቲቪቲም የሆናት አይነት ስታወቂው በቴክኖሎጂው በማህበራዊ ድረገጹ በክርክር አጠቃላይ የሰማያዊን ሀሳቦችና እምነቶች በማስተላለፍ ረገድ ንቁ የሚባልና ቆራጥ የወጣቶች ሁሉ ምሳሌ የሆነ አባል ነበር እና ምንድን ነው ዋናው ነገር፣ እዚህ ሀገር የሚያስብ ሰው ሰው የሚከተለው ሰው ለሕዝብ አርያ የሚሆን ሰው የማይኖርባትና ኢትዮጵያ የእውነት ሀገር አለመሆኗን የሚያሳይ ነው። በአጠቃላይ የልጆቹ ሥራ የሚያሳየው እውነት የሚናገር ስለ ሕዝብ የሚቆም የህሌናውን የሚናገር ሰው የማይኖርባት ሀገር መሆኗን እና እውነት በመናገራቸው ለህዝብ በመቆማቸው ለተጠቃ ለተገፋ በመቆማቸውን የታሰሩት ብዬ ነው የማምነው። ባለፈው ሳምንት እርስዎንም ካነጋገርን በኋላ የኮሚኒኬሽን ጉዳዮች ሚኒስትሩን አቶ ጌታቸው ረዳን አነጋግረን ነበርና ይህንኑ ጥያቄ አንስተንላቸው የፖለቲካ ሰላማዊ ፖለቲካ ተቃውሞ በማድረጉ አንድም የታሰረ ሰው የለም። እነዚህ የታሰሩት ሰዎች የሰማያዊ ፓርቲም ሆኑ የኦፌኮ አባላት እና አመራሮች የታሰሩት ከውጭ ኃይሎች በጀርባ በሚያደርጉት ህገወጥ እንቅስቃሴ አማካኝነት ነው ብለዋል። ለዚህ የሚሰጡት ምላሽ አለ? እንግዲህ ይሄ ውሸት በአጠቃላይ ያገዛዝ ዋናው የባህሪው መገለጫ ነው። ሁለተኛ ነገር እነዚህ ሰዎች አሁን ሳያስቡት የገቡበት አንድ ችግር አለ። ሰላማዊ የሆኑ በዲሞክራሲያዊ መንገድ ጥያቄያቸውን ያቀረቡ ዜጎችን በጠራራ ፀሐይ ገድለዋል፣ በጅምላ በጅምላ አስረዋል። ያንን ነገር የሚያስተባብሉበት ምንም አይነት ምክንያት ስለሌላቸው ለተወሰነ ቡድንና ለተወሰኑ ግለሰቦች ያንን ጥፋት ወርሮ ፈርጆ አቅጣጫ ለማስቀየር ይፈልጋሉ። ያንን ለመመለስ የሚያደርጉት ጥረትና መውተርተር ነው። በአጠቃላይ ግን እኔ እንግዳ ነገር አይደለም። ሰላሳ ያህል ዜጎቻችን በሊቢያ ሲጣረዱ ሰማያዊ ነው ሰልፍ ያስወጣችሁ ብለዋል። ሕገ መንግስታዊ መብታቸውን የጠየቁ ጋዜጠኞችን፣ የፖለቲካ ፓርቲ መሪዎችን እያሰሩ አንድ አመት ካሰቃዩ በኋላ ነጻ ናችሁ እያሉ ሁሉ ለቀዋል። የዞን ዘጠኝ አባላትን እንደ ምሳሌ ማየት ይቻላል። አሁንም የኛው አባላት የሆኑ የሸዋስ አሰፋን እንደዚሁ አስረው ለአንድ አመት ካስፈቀቃዩ በኋላ ፍርድ ቤቱ ነጻ ናችሁ ሲላቸው አሁንም በትልካሻ ምክንያት መልሶ አስረዋቸዋል እና በታሰሩ ሰዎች ሁሉ እስከዛሬ ድረስ ከቅንጅት አመራሮች ጀምሮ ስናይ ምንም እዚህ ግባ የሚባል መረጃ ተገኝቶ አይታወቅም። ነገር ግን ለስልጣን እና ለቁሰቀቀን ፍጹም የማይወዳደር ጥም ያለበት ቡድን እውነት የሚናገሩ የፖለቲካ ቡድኖችንም ሆነ አጠቃላይ ነጻ ሀሳብ የሚያራምዱ ሰዎችን ሁሉ በማፈት ስልጣኔን አራዝማለሁ ብሎ አቋም የወሰደ ቡድን ስለሆነ እኔ ስልጣንን ለማራዘም ከሚደረግ ነገር ለይቼ አላያውም። የተለየና አዲስ አስተሳሰብ ሆኖ አይታየኝ የሚሳቸው ነገር። አመሰግናለሁ፣ አቶ ይልቃል እግዜር ይስጥልኝ። እሺ እግዜር ይስጥልኝ። እኔም አመሰግ አቶ ይልቃል ጌትነት ይህና ሌሎችም ወቅታዊ ጉዳዮችን አስመልክተው ነገ መግለጫ እንደሚሰጡ ተናግረዋል።